ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 12 2012 ዓ ም ዝግጅታችን ጀመረ። በዚህ ምሽት የካቲት አስራ ሁለትን የሚያስብ ዘገባ ይኖረናል። በጠቅላይ ሚኒስትር አብይ አህመድ የትናንት የስልጤ ዞን ውሎ ላይም ዘገባ አለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። እንደምናምሽታችኋል ዜናዎቹን የማሰማችሁ ደግሞ ቆንጅ ይታየ ነኝ። ዩኤንኤችሲአር ኬንያ የነበሩ ኢትዮጵያውያን ስደተኞችን ወደ ሀገር መመለሱን አስታወቀ። በምስራቅ ጉጂ ዞን ኤልዴሎ ወረዳ ውስጥ ትናንት የጸጥታ ኃይሎች በአካባቢው ነዋሪዎች የሰርግ ስነ ስርዓት ላይ ተኩስ ከፍተው አንድ ሰው ተገደለ፣ ሌሎች አ አቆሰሉ ብለዋል። በዚህም ላይ ዘገባ ይኖረናል። የደቡብ ሱዳን ፕሬዚደንት ሳልቫ ኪር ሀገሪቱን በሶስት ሶስት ክልሎች ተጨምረው በአስር ክፍለ ግዛቶች አስተዳደር ስርዓት ለመመለስ የወሰዱትን ውሳኔ ካቢኔያቸው አጽድቆታል። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን ንጉሱ ታምሬ ስርጭቱን ይመራል። ቻርልስ ማርክ በ ስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ኬንያ የነበሩ የኢትዮጵያ ስደተኞችን ወደ ሀገር መመለሱን አስታወቀ። የዩኤንኤችሲአር ቃል አቀባይ ድርጅታቸው በመጪዎቹ ወራት በፈቃደኝነት ወደ ሀገር ለመግባት የተመዘገቡ ስደተኞችን ይመልሳል ብለዋል። ከናይሮቢ ገልሞ ዳዊት ዝርዝሩን ይዟል። በተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ትላንት ለበርካታ ዓመታት በኬንያ የተጠለሉና ወደ ሀገራቸው ለመመለስ ፈቃደኛ የሆኑ 76 ኢትዮጵያውያን ስደተኞችን ወደ ሀገራቸው መመለሱን አስታውቋል። ዩጂን ባየን የድርጅቱ ቃል አቀባይ ለአሜሪካ ድምጽ ስደተኞቹ በዩንችሲአር እና በአይኦኤም ድጋፍ ከካኩማ ስደተኛ previously ቃል አቀባዩ አክለው በኬንያ ካሉ ከ28 ሺህ በላይ የኢትዮጵያ ስደተኞች ከ4 ሺህ በላይ የሚሆኑት ወደ ኢትዮጵያ መመለስ ፍቃደኛ መሆናቸውን ከዚያም ከ2 ሺህ በላይ ወደ አገር ለመመለስ ቅጽ መሙላታቸውን ገልጸው ለመመለስ ፍቃደኛ የሆኑትን የመመለሱ ስራ በሚመጡ ወራትም ይቀጥላል ብለዋል። ትውልድ ኢትዮጵያውያኑ ወደ ሀገር ተመልሰው በኑሮ ራሳቸውን እስኪችሉ መርዳት የመጀመሪያው ኃላፊነት የኢትዮጵያ መንግስት ቢሆንም በዩኤንኤችሲአር ክልላ ስር ስለነበሩ ድርጅቱ እስኪቋቋሙ ለስደተኞቹ ድጋፍ ማድረጉን ይቀጥላል ብለዋል። የዩኤንኤችሲአር አሃዝ እንደሚያሳየው በኬንያ አሁንም 28416 ኢትዮጵያውያን ስደተኞች ይገኛሉ። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ። ገልሞ፣ እናመሰግናለን። ገልሞ ዳዊት ያደረሰን ሌላ ዜናም አለ። በምስራቅ ጉጂ ዞን ኤልደሎ ወረዳ ቡልቡል መንደር ውስጥ ትናንትና የጸጥታ ኃይሎች የአካባቢው ነዋሪዎች የሰርግ ስነ ስርዓት በማካሄድ ላይ ባሉበት ተኩሰው ሲሉ የአካባቢው ነዋሪዎች ለቪኦኤ ገልጸዋል። ሰርጉ የማን እንደሆነ ከጠየቁ በኋላ ተቀምጠው ይጨዋወቱ በነበሩ ሰዎች ላይ ተኩስ ከፍተው ሳራ ደደች ገልገሎን እዚያው ገለው፣ ህዝቡ ሸሸ፣ ሴቶች መሸሽ አልቻሉም ሲሉ የነዋሪዎች ገልጸዋል። አንዲት ሴት ልጇን ልታነሳ ስትል እጇ ላይ ተመታ ተሰብራለች፣ ሕፃኗም ተመታለች ሲሉም አክለዋል። ሌሎች ሁለት ሰዎችን አባረው ካቆሰሉ በኋላ ሞተዋል ብለው ጥላዋቸው ሄዱ ሲሉ ነዋሪዎቹ ቀጥለውም አመልክተዋል። የነገሌ ሆስፒታል ሜዲካል ዲሬክተር ዶክተር መስፍን በጥይት የተመቱ ሶስት ሰዎች ወደ ሆስፒታሉ መምጣታቸውንና አንዱ ግን በጣም የተጎዳ ስለሆነ ወደ አዋሳ ሆስፒታል ለህክምና መላኩን ገልጸዋል። አቶ ኢያ ሁሴን የጉሚ ኤልዴሎ ወረዳ አስተዳዳሪ አንድ ሰው መገደሉ ሌሎችም መቁሰላቸውን ለቪኦኤ ገልጸዋል። ህዝቡ ውስጥ ቆመው ተኩስ የከፈቱ ስለነበሩ አሉ ራስን ለመከላከል ተኩስ ከፍተው ነው አንድ ሰው የሞተው። አሁን ኮሚቴ አቋቁመን እኔም ወደዚያ እየሄድኩ ነው። በወረዳው ያለው የጸጥታ ችግር ለመቆጣጠር እንቅስቃሴ እንደነበርና ሰርጉ ውስጥ ታጣቂዎች አሉ የሚል ነገር ተሰምቶ እንደነበረም ገልጸዋል። የደቡብ ሱዳን ፕሬዚደንት ሳልቫ ኪር ሀገሪቱን ሶስት ክልሎች ተጨምረው በአስር ክፍለ ግዛቶች አስተዳደር ስርዓት መልሶ ለማዋቀር ያደረጉትን ውሳኔ ካቢኔያቸው አጽድቆላቸዋል። ይህ የሆነው የፊታችን ቅዳሜ የሽግግሩ የአንድነት መንግስት ምስረታ ቀነ ገደብ ከመድረሱ አስቀድሞ መሆኑ ነው። ኪር በእርስ በርስ ጦርነቱ ወቅት የዘረጉትን የባለ ሰላሳ ሁለት ክፍለ ግዛት አስተዳደር ስርዓት የቀየሩት በተቃዋሚዎች ግፊት ተገደው ነው። ከአሁን ቀደም ሁለት ቀነ ገደቦች ያሳለፉት ኪርና ተቃዋሚያቸው ተቀናቃኛቸው መሪ ሪያክ ማቻር መጪው የቅዳሜው ቀነ ገደብ ከመድረሱ በፊት የአንድነት መንግስታቸውን እንዲያቋቁሙ ዓለም አቀፍ ጫናው ተቀጣጥሏል። የአፍሪካ መንግስታት የሀገሮቻቸውን ጸጥታና መረጋጋት ለመጠበቅ በሚያደርጓቸው ጥረቶች ሀገራቸው ድጋፍ እንደምትሰጥ የዩናይትድ ስቴትስ ወታደራዊ አዛዦች አስገንዝበዋል። አዲስ አበባ ውስጥ ሲካሄድ የቆየው ስምንተኛው የአፍሪካ ሀገሮች የምድር ጦር ኃይሎች ጉባኤ ተጠናቋል። የአፍሪካ ወታደሮች የሰብአዊ መብት ከበሬታ ሪኮርዳቸውን እንዲያሻሽሉም ጥሪ ይቀርቦላቸዋል። የዚህን ዝርዝር የያዘ ዘገባ በነገው ምሽት ዝግጅታችን እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮና የሳውዲው ንጉሥ ሳልማን ኢራን ስለ ደቀነቻቸው የጸጥታ ችግሮች ዛሬ ሐሙስ ሪያድ ላይ ተወያይተውበታል። ማይክ ፖምፔዮ ትናንት ለጋዜጠኞች በሰጡት ቃል ከኢራን ጋር ለመደራደር ዝግጁ ነኝ ብለው፣ ነገር ግን ከዚያች ሀገር መሪዎች ጋር የድርድሩ ጠረጴዛ ላይ ለመቀመጥ የምቸኩል አይደለሁም ማለታቸው ተጠቅሷል። ዩናይትድ ስቴትስ የኢራንን የኒውክሊየር መርሃ ግብር ከሚመለከተው ዓለም አቀፍ ስምምነት ከወጣች ወዲህ የሁለቱ ሀገሮች ውጥረት ማለትም የዩናይትድ ስቴትስና የኢራን ውጥረት እየተባባሰ መምጣቱ ይስተዋላል። ባለፈው ዓመት ኢራን የፈጸመችው ነው በተባለ ጥቃት የሳውዲ የነዳጅ ዘይት ጣቢያዎች ከተመቱ በኋላ ዩናይትድ ስቴትስ ተጨማሪ ወታደሮች ወደ ሳውዲ ልካለች። ቴህራን በጥቃቱ እጅ የለበትም ስትል ውንጀላውን አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ወደፊት ምንም አይነት ጥቃት ቢቃጣ ለመከላከል ሲባል የሚሳይል መከላከያና ተዋጊ ጀቶችን አሰማርተናል ብለዋል። የውጭ ጉዳይ ፖምፔዮ በሶስት ቀናቱ የሳውዲ ጉብኝታቸው ከመሪዎቹ ጋር በሰብአዊ መብት ጉዳዮች ዙሪያ በተለይም በሳውዲ መንግስት ተከሶ ከሀገር እንዳይወጣ ተከልክሎ ስለሚገኘው ሳውዳዊ አሜሪካዊ ሐኪም ለመወያየት እቅድ መያዛቸውን ገልጸዋል። ትናንት ረቡ ማታ ጀርመን ውስጥ ተጠርጣሪ አጥቂውን ጨምሮ የ11 ሰው ህይወት የጠፋበትን ጥቃት ምርመራ የጀርመን ፌዴራል አቃቢያነ ህግ ተረክበዋል። አቃቢ ህጎች እንዳሉት አጥቂው በቀኝ ክንፍ ጽንፈኝነት ተነሳስቶ ነው ተኩስ የከፈተው። አጥቂው ሀናው በምትባል ከፍራንክፈርት ወጣ ብላ የምትገኝ ከተማ የውጭ ሀገር ተወላጆች በታደሙባቸው ሁለት ቡና ቤቶች ውስጥ ተኩስ ከፍቶ አስር ሰው ገሎ ብዙዎች ማቁሰሉን ፖሊሶች ገልጸዋል። እማኞች አጥቂው የተጠቀመበትን መኪና በመጠቆማቸው ፖሊስ ቤቱ ድረስ ተከታትሎት ቤት ውስጥ የአጥቂውን የራሱንና እናቱ ሳይሆኑ አይቀሩም የተባሉ ሴት አስከሬኖች እንዳገኙ ገልጸዋል። አጥቂው ይህን ድርጊት ከመፈጸሙ ከበርካታ ቀናት በፊት በማህበራዊ መገናኛ ያወጣቸውና ጽንፈኛ የፖለቲካ አመለካከቱን ይጠቁማል የተባለ ቪዲዮ በመመርመር ላይ መሆኑን የጀርመን ፖሊስ አስታውቋል። አዲሱ የኮሮና ቫይረስ ተያዦች ቁጥር የአዲሱ የኮሮና ቫይረስ ተያዦች ቁጥር ከምንጊዜው የሚበልጥ ቀንሷል ስትል ቻይና ተናገረች። ወረርሽኙ ከሁለት ወራት በፊት ከተቀሰቀሰ ወዲህ ቻይና ውስጥ ከ2ሺህ የሚበልጥ ህዝብ እንደገደለ ይታወቃል። የሀገሪቱ የብሔራዊ ጤና ኮሚሽን ባወጣው መግለጫ እንዳለው በትናንትናው እለት የተመዘገቡት አዲስ የቫይረሱ ተጠቂዎች ቁጥር 394 ብቻ ሆኗል። ለንጽጽር ማክሰኞ ዕለት 1749 መመዝገባቸው ተጠቁሟል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሀርትስ በ25 ሜትር ባንድ በ1240 ኪሎሀርትስ በ31 ሜትር ባንድ በ9485 ኪሎሀርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 12 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይም ስርጭታችንን በቀጥታ ማዳመጥ ይቻላል። በሺህ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል። በዚያን ወቅት ቀንኝ ጌታ ዮፍታሔ ንጉሴ ባለቅኔው መች እንባ ነበረሽ ከራሔል ያነሰ እንባ እንባ አይሆንም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር። ንጉሴ አክሊሉ በዚህ ምሽት የካቲት ዐሥራ ሁለት ትውስታውን ይዞ ይመለሳል። ኢትዮጵያ የተፈጥሮ አካባቢ ሥነ ምህዳርን የሚመለከቱ ጉዳዮችን በልዩ ሁኔታ የሚመለከት አረንጓዴ ችሎት ለማቋቋም ጉዞ ጀምራለች። የኛ ሀገርም በዛ መልኩ ማሄድ በአካባቢ ጥበቃ ላይ እየተሰሩ ያሉ ስራዎችን ይበዝ አጠናከር እንድንሠራ ያግዛል የሚል ታሳቢ ነው እየተያዘው ፍርድ ቤቱን ማቋቋሚያ ሕግ ረቂቅ እያዘጋጀ ያለውን ቡድን ዶክተር አየለ ሄጋና ይመራሉ። በተፈጥሮ አካባቢ ክፍለ ጊዜ ይመለሳሉ። ትናንት በጊዜ ጥበት ምክንያት ሳይተላልፍ የቀረ የኢትዮጵያን የመንግሥት ሠራተኞች የሚመለከት ዘገባም ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚጠነጠኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ዘገባ ይሰማል። በኢትዮጵያ አንድነትና ሰላም እንዲረጋገጥ ልማት እንጂ ጠብመንጃ፣ ታንክ እንደማያስፈልግ ዛሬ ትናንት በደቡብ ክልል ስልጤ ዞን ወራቤ ከተማ ከሕዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ዝርዝሩን ይዟል። ጠቅላይ ሚኒስትር አብይ አህመድ ዛሬ ወራቤ ከተማ ሲደርሱ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው፣ የፌዴራል የክልልና የዞን የስራ ኃላፊዎች እንዲሁም ቁጥራቸው የበዛ የስልጤ ዞን የወራቤ ከተማና የአካባቢ ነዋሪዎች የደመቀ አቀባበል አድርገውላቸዋል። ጦርነት ሳይኖር ታንክ አያስፈልገንም ድህነት ስላለ ትራክተር ማይምነት ስላለ ትምህርት ቤት የጤና ችግር ስላለ ሆስፒታል ማለት ነው ያስፈልገን ሰላም አንድነትና ብልጽግናን ለማረጋገጥ በጋራ መስራት አለብን ነው ያሉት ጠቅላይ ሚኒስትር አብይ አህመድ ታዳጊዎችን ክላሽ ማሸከም ጦርነትን ማውረስ መሆኑንም በዚህ ወቅት ገልጠዋል ከዚህ ባለፈም የህዝብ ተቀባይነትን ለማግኘት ሲባል ከሚደረገ ሸፍጥ ወደ ሀቅ መሸጋገር እንደሚገባ ጠቅሰው ባለፉት 27 ዓመታት ከነበረው መስመር አሁን ወደ ብልጽግና ጎዳና ገብተናል ማለታቸውን የአገር ውስጥ የመንግስት ብዙሀን መገናኛ ድርጅቶች ዘግቧል። እውነት ነው። ላለፉት 27 ዓመታት ላለፉት 27 ዓመታት መስመር ብለን ነበር። መስመር ጠበበንና ጉዟችን ስላስጨነቀን መደመርን መንገድ አደረግ ነው። መስመር ጠባብ ነው። መንገድ ግን ሰፊ ነው። ያቻችላል፣ ይሸከማል። በህዝቡ ዘንድ ቅቡልነትን ለማግኘት መንገዱ ሀቅ እንጂ ሸፍጥ አይደለም። ሸፍጥ ለጊዜው ማታለያ እንጂ በዘላቂነት ማሳመኛ ስለማይሆን የደረቀው ልባችን በፍቅር ተመልሶ ከሸፍጥ ወደ ሀቅ እንድንመለስና ኢትዮጵያን ወደ ብልጽግና ማማ እንድናወጣት ለሁላችሁም በዚሁ አጋጣሚ አደራ ማለት ትፈልጋለሁ። መንግስታቸው ኢዳ ያለበትን ሀገር እንደመረከቡም አገሪቱን ብልጽግና ለማድረስ እንቅልፍ አይኖረውም ያሉት ጠቅላይ ሚኒስትሩ ከሀገር ድህነት በላይ ኢዳ እንደሌለም ጠቅሰዋል። ድህነትን ማሸነፍ ለአንድ ወገን የሚተው ባለመሆኑ ኢትዮጵያውያን ጠንክረን ሰርተን ድህነትን በማሸነፍ የአገሪቱን ኢዳ እንከፍላለን ብሏል። የስልጤ ህዝብ ሰላም ወዳድ በስራ ክብርነት የሚያምን ታታርና ከሌሎች ሀገራችን ህዝቦች ጋር በፍቅር የሚኖር ከሀገራችን አልፎ የተለያዩ ሀገራችን መዳረሻ በማድረግ የሰላምና የአንድነት ተምሳሌት መሆኑን ገልጠዋል ስልጤ ዜግነት ወንዝነት መሆኑንም ያውቃል ብለዋል ጠቅላይ ሚኒስትሩ ወንዝ የተነሳበት ቦታ አይቀርም መነሻውን ሳይልክ የቻለውን ያህል እያለማ ይጓዛል የስልጤም ህዝብ እንዲሁ ነው መነሻው የስልጤ ዞን ወራቤ ከተማ ብቻ ባይሆንም መዳረሻው ግን አለም ነው ስልጤዎች መደመር መንገድ ብላችኋል ስልጤዎች ድህነትን በመጠየፍ ሰርቶ መለወጥን መሪህ አድርጎ በመትጋት በብልጽግና ጎዳና መራመድ የሚያስችለው የቆየ ባለቤት ሴት መሆኑን አስረድተዋል ከስልጤ ዞን ነዋሪዎች የመሠረተ ልማት የመልካም አስተዳደርና ወቅታዊ ሀገራዊ ጉዳዮችን ትኩረት ያደረጉ ጥያቄዎች ለጠቅላይ ሚኒስትሩ ተነስተዋል ጠቅላይ ሚኒስትር አብይ አህመድም መንግስት ባለው አቅም ጥያቄዎችን ለመመለስ መስራት ያለበትን ሁሉ እንደሚሰራና ህብረተሰቡም የራሱን አስተዋጽኦ እንዲያበረክት አሳስቧል። በደቡብ ክልል የሚነሱ የክልልነት ጥያቄዎችን በተመለከተ ቀደም ብሎ ከክልሉ የተለያዩ አካባቢዎች ከተወጣጡ የህብረተሰብ ተወካዮች ጋር መወያየታቸውን አስታውሰው ጥያቄዎች በጥናት እንደሚመለሱና እሳቸውም በዚህ መንገድ እንደሚመለከቱ ገልጠዋል በብሔር ብሔረሰቦች ቁጥር ክልል እንደማይመሰረት ነገር ግን የህዝቡ ራስን በራስ ማስተዳደር መብቱ እንደሚከበርም አስምሮበታል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ወዲህ በደቡብ ክልል የሚገኙ አብዛኛዎቹን ዞኖች ጎብኝተዋል። ከክልሉ ህዝብም ጋር ሰፋፊ ውይይቶችንም አድርገዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ለጠቅላይ ሚኒስትር አብይ አህመድና ለብልጽግና ፓርቲ ድጋፋቸውን ለመግለጽ በምስራቅ ሐረርጌ አንዳንድ ቦታዎች ለማካሄድ ታስበው የነበሩ ሰልፎች እክል እንዳጋጠማቸው አንዳንድ ተሳታፊዎች ገልጸዋል። በሌላ በኩል ደግሞ ሻሸመኔ ላይ የተደረገው ሰልፍ በሰላም መጠናቀቁን ሙክታር ጀማል ዘግቧል። የኢትዮጵያ ምርጫ ቦርድ የምርጫ ጊዜ ሰሌዳን ካሳወቀ ሳምንት ባልበለጠ ጊዜ ነው በኢትዮጵያ የፖለቲካ ውጥረት እየታየ የሚገኘው። በተለያዩ የድጋፍና ተቃውሞ ሰልፎች ውስጥ ችግሮች መኖራቸው ለአንዱ የተወጣውን ሌላኛው መቃወሙን ወይ ደግሞ ክልከላዎች መንጸባረቃቸው ነው የሚነገረው። በሰሞኑ ጠቅላይ ሚኒስትር አብይ አህመድና ብልጽግና ፓርቲን ለመደገፍ እየተወጡ ያሉ ሰልፎች ይታያሉ። በዛሬው ዕለት በሻሸመኔ ከተማ የተደረገው የብልጽግና ፓርቲ ድጋፍ ሰላማዊ በሆነ መንገድ መጠናቀቁን ነው ከዛ ያነጋገርኩት ለአሜሪካ ድምፅ የተናገረው። የዛሬው ድጋፍ ሰልፍ መንገድ ላይ አይደለም። ሰልፉ የተካሄደው ስቴዲየም ውስጥ ነበረ። ለመንገድ ላይ እንትን የተደረገው ነገር እኔ ያየሁት በምስራቅ አድርጌ የተደረገው ዛሬ የብልጽግና ፓርቲ ድጋፍ ሰላማዊ ሰልፍ በሰላም አለመጠናቀቁንና መታወኩንም ነው ቪኦኤ ያነጋገራቸው ሰዎች የሚገልጹት። የብልጽግና ፓርቲ ደጋፊ መሆናቸውን የገለጹትና ለድጋፉ ወደ ሐረማያ ሲጓዙ ችግር አጋጠመን ያሉ ሰው ይህን ገልጸዋል። ባድሩሀር ይባላል። ከመልካ ገመቹ ቀበሌ ገበሬ ማህበር ነው። ከአረማ የእኛ ፍላጎት ላይ ዛሬ ተሰብስበን ወደ አብይ መደገፍ ወደ አረማያ ሲካሄድ የነበሩ ዳይራቄ ኦ የሚባለው መንገድ ላይ መንገድ ዘግቶ የእኛ መኪናም ተሰባብሮ መለሳ። ማን ነው የመለሳችሁ? የአወዳይ ብዙ ሰዎች ናቸው ያለው፣ የአወዳይ ህዝብ ነው የእኛ ሀያ ሰባት መኪና ነው ተሳፍሮ የሄዱት ወደ ላይ የሚሄዱት መኪና ፊትና ተሰባብሮ ነው የተመልቀሱት። እዛው ምስራቅ ሐረርጌ ቁምቢ ወረዳ ሚኖ ላይ የተደረገው ሌላኛው ለብልጽግና የተጠራው የድጋፍ ሰልፍ ችግር እንደገጠመው ነው ቪኦኤ ያነጋገራቸው ሰው የሚናገሩት። የሰልፉ ሂደት በመንግስት አካላት አስገዳጅ እርምጃም የታከለበት ስለነበረ ነው ችግር የተፈጠረውም ሲሉ ተናግረዋል። ልፉ ላይ የሆነ ግጭት ነበረ። ግጭቱ ወጣቶች መሀል እና መንግስት መሀል የሆነ ግጭት ነበር እና በቃ ልጆቹን ግማሽ ስግግድ አስገቡና አሁን በቃ ከተማ በሆተል ነው ተይዞ ያለው። የግጭቱ መነሻ ምን ነበረ? ለምንድን ነው ወጣቶች እና የጸጥታ አካላት ሊጋጩ የቻሉት? ከምን አንጻር ነው መንግስት በቃ በስልጣና ላይ ያላችሁ ህዝቡ አልወጣም ከሆነ በቃ እናንተ ስልጣና ላይ ሲያባራላችሁ ምናምን የሚለው ነገር አለ ተደርጓል። በምስራቅ አረርጌ ቆምቢ ወረዳ ሰልፉን ተከትሎ በተቀሰቀሰ ተቃውሞ የታሰሩ ሰዎች ጉዳይን በተመለከተ የወረዳው ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ መሐመድ አልይኝ ይህ ነው የሚባል ግጭት በአካባቢው አለመከሰቱን ገልጸው፣ ነገር ግን ሰልፍ የወጡ ሰዎችን የሚረብሹ ስለነበሩ በቁጥጥር ስር መዋላቸውን ተናግረዋል። በዚህ ሂደትም ሰልፉን ረብሸዋል ያላቸውን ሁለት ሰዎች ፖሊስ መያዙን አቶ መሐመድ ተናግረዋል። አል ነገኙ ማሳ ነገያኔ አዋስኒ በሄ ቀዶሰቲ ቢያኔ ሰላማዊነቱን በተመለከተ ሰዎች በሰላም ነው ድጋፋቸውን ገልጸው ወደ ቤታቸው የተመለሱት። ነገር ግን ይህንን ለማክሸፍ ሙከራ ሲያደርጉ የነበሩ ሰዎች አሉ። የደረሰ ችግር ባይኖርም ትንኮሳ የሚያደርጉ ሰዎች ነበሩ። ሁሉም ሰው በራሱ ፍላጎት ነው ወጥቶ እንዲደግፍ የተደረገው ድጋፍ የወጡትን ሰዎች ሲያደናቅፉ የነበሩ በፖሊስ ቁጥጥር ስር ውለዋል። ሰው የፈለገውን መደገፍ፣ የፈለገውን መቃወም ይችላል። ነገር ግን ይህንን መደገፍ አትችሉም ብሎ መንገድ ላይ ቆሞ መከልከል ስህተት ነው ነው ያሉት። በአጠቃላይ ምስራቅ ሐረርጌ ላይ እየተደረገ ያለውን የድጋፍ ሰልፍን በተመለከተ የዞኑን መንግስት ኮሚኒኬሽን ኃላፊ አቶ አያሌው ታከለን ዛሬ የተደረጉ ሰልፎችን ጨምሮ እየተደረጉ ያሉ የድጋፍ ሰልፎች የተወሰኑ እክሎች ቢያጋጥሟቸውም በመቋረጥ ደረጃ ምንም ችግር እንዳልተከሰተን የሚናገሩት ህዝቡ ለውጡንና እንዲሁም የብልጽግና ፓርቲን በመደገፍ ከትናንት ጀምሮ እንደ ምስራቅ ደርጌ ወቶ ሀሳቡን ድጋፉንና አስተያየቱን እየሰጠ ነው። ከትናንት ጀምሮ እስከ ነገ ድረስ እንደሚካሄድ ነው፣ ተካሂዷልም ብዬ ነው የሚያስበው። ህዝቡን ፈልጋለን ብሎ ወደ ሰልፍ እየሄደ ና ሰልፉንም እስከ ጠዋት እስከ ስድስት ሰዓት አካባቢ በተለያየ ወረዳዎች ላይና ተካሂዶ ህዝቡ በሰላምም ገብቷል ሀሳቡንም የፈለገውን ሀሳብ አራምዶ ድጋፉን በሀሳብም በንብረትም በተለያዩ እንቅስቃሴዎች አካሂዶ ገባ መሆኑን ነው። ዛሬ ለምሳሌ ወደ ሀሮማያ የብልጽግና ፓርቲንና ዶክተር አብይን ለመደገፍ ሲሄዱ የነበሩ ደጋፊዎች አወዳጅ ስንደርስ ደርስ ወጣቶች መንገድ ላይ መኪናችንን ሰባብረው ወደዛም እንዳንሄድ ከልክለውናል። ችግርም ደርሶብናል ሲሉ ነበር ያነሱት። ሚኖ ላይም ችግር መከሰቱን ነው የሚናገሩት። ይህም በተመለከተ ምን ይሉኛል? ህዝቡ የፈለገውን ፓርቲም ይሁን ሌላውም ይሁን መደገፍ መቃወምም እንዳለው የዲሞክራሲ ኤክሰርሳይዝ ነው። ይሄ አንዱ የዲሞክራሲ ግንባታ ነው። ስለ ስርዓትም ነው አርሚያና ሚኖ አካባቢ የተደረገው ሰልፍ እስካሁን በሰላማዊ ሰልፍ ነው ተደርጎ የገቡት። አንዳንድ ጸረ ሰላም ሀይሎች ደግሞ ሊኖሩ ይችላሉ። ይህ ይታወቃል። ሁሉም ሰው አንድ ሀሳብ አለው ማለት አንችልም፣ ወይ ደግሞ ሁሉም ሰው አንድ ድጋፍ ያካሄዳል ማለትም አንችልም። ሰው የተለያየ ሀሳብ እንዳለው መልኩም፣ እንደምለያይ የተለያየ ሀሳብ ሊኖር ይችላል። የተፈጠረች ችግር የለም። በሁሉ አሁነ በሁለቱ ወረዳዎች አካባቢ በሰላም ሰልፉን አካሂደው ድጋፉን ሰጥቶ ለብልጽግና ፓርቲ ያለውን ሀሳብ ያለውን ድጋፍ አድርጎ ወደ ቤቱ የገባ መሆኑን ነው። የፖለቲካ እንቅስቃሴ ተሳትፎ፣ ሰልፍ፣ ድጋፍና ተቃውሞ በአንደኛው ክልከላ፣ በሌላኛው ኩርፊያ በቅርብ ከተለያዩ ድርጅቶች እንደ ስሞታም እየቀረበ መሆኑ ይታያል። ለዚሁ አብነት ከዚህ ቀደም የኦሮሞ ፌዴራላዊ ኮንግረስ ጅማ ላይ ሰልፍ ተከልክለናል ማለቱ የሚታወስ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አመሰግናለሁ። ሙክታር በሌላ በኩል ደግሞ ጋምቤላ ላይ ዛሬ የተካሄደውን ሰልፍ አስመልክቶ ናቆር መልካ ተከታዩን ዘግቧል። ዛሬ በጋምቤላ ከተማ በተካሄደው የብልጽግና ፓርቲና ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ በተደረገው የድጋፍ ሰልፍ ላይ ከተሳተፉ መካከል የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኦቶ ኦኮት አንዱ ናቸው። ብልጽግና ፓርቲ እውነተኛ የዲሞክራሲያዊ እና ፌዴራላዊ ስርዓትን የሚያረጋግጥ ነው ብለዋል። ለድጋፍ ሰልፉ ዋና ምክንያት ነው ያሉትንም እንዲያብራራሉ ያው በዋናነት የድጋፍ ሰልፉ ዋና ምክንያት ከዚህ ቀደም የነበረው ኢህአዴግ መሪነት ለሀያ ሰባት አመታት ጋምቤላ ክልል የነበረው ፓርት እንደ አጋር ነበር ሲጠራ የነበረው። በሀገር አቀፍ ማዕከል የሚወሰኑ ድርጅታዊ ውሳኔዎች እና መንግስት ውሳኔዎች ጋምቤላ ክልል እየወከለ እና እያሳተፈ አልነበረም። ዶክተር አብይ ወደ ስልጣን ከመጡ ወዲህ በሀገር አቀፍ ደረጃ አንድ ውሁድ ፓርት በመመስረት አጋር የነበሩ ድርጅቶች እንደ ጋምቤላ፣ አፋር ሶማሊያ ቤኒሻንጉል እንዶ ማረር ከጋሪነት ወደ ሙሉ አባልነት ወይም ሙሉ ተሳታፊነት እና ተጠቃሚነት የተሸጋገርንበት ሚራክ በመሆኑ ምክንያት በማህበረሰቡ ዘንድ ትልቅ ተቀባይነት አገኝተው ይህንኑ የተፈጠረው ትልቅ ድል እንደ ግብዓት በመውሰድ ዶክተር አብይ የጀመረውን ለውጥን ለመደገፍ ተብሎ ህዝቡ እየወጣ የብልጽግና ፓርቲን ስርዓት እንደ አዳዊ ስርዓት አድርገው የሚያነሱ ሰዎች አሉ። እና ምን ይላሉ? እርሱ በዚህ ላይ አሁን ያለው ሁኔታ ማይዕከላዊነቱ አዳዊነት አይደለም። የነበረው ፌዴራሊዝም የሁለተኛ ፌዴራሊዝም እንዲሆን የሚያደርግ ነው። ትክክለኛ ፌዴራሊዝም አግላይ አይደለም፣ አሳታፊ የራስ እድልን በራስ መወሰን በትክክለኛ የሚያረጋግጥ ትክክለኛ የሁለተኛ ዲሞክራሲ እና ፌዴራሊዝም የሚያረጋግጥበት ስርዓት ነው። ሌላው በሰልፉ ላይ የተሳተፉት የጋምቤላ ነዋሪ አቶ ኦሞድ ኦቻላ በበኩላቸው ሰልፉን የወጣ ነው ብልጽግናን ለመደገፍ ብቻ ሳይሆን እየታየ ያለው ለውጥ ወደኋላ ከሚጎትቱ ሰዎች ጎን እንደማንቆም ለማሳየት ነው ይላሉ። ህዝቡ አቅሙን በፈቀደ ሁሉ በነቂስ ወጥቶ ድጋፉን ገልጿል። ጉዳዩ አጭር ጊዜ ስለነበረ ቲሸርት ሙሉ በሙሉ ታትሞ አልደረሰም እንጂ ያው ስቴዲየም ከሞላ ጎደል ያው የዶክተር አብይን ፎቶ ያለበትን ቲሸርት ለብቶ ለብሶ በነቂስ ነው ህዝቡ ወጥቶ የደገፈው ማለት ነው። በሰልፉ ላይ ያው የተነሱትን መፈክሮች መነሻችን መደመር ነው፣ መድረሻችን ደግሞ ብልጽግና ነው የሚል ነው ከብልጽግና ጋር ወደፊት እንሄዳለን ነው። ብዙ ምፍክሮች በእርግጥ ነበሩ። ለሀያ ሰባት አመት ሙሉ እንደ ሁለተኛ ዜጋ ተደርገን ስንቆጠር የነበርን ሰዎች አሁን የተገኘው ድል ደግሞ ወደኋላ እየጎተቱ በተለያዩ ምኪንያቶች እየፈጠሩ ይሄን ለውጡን እንዳይሳካና አሁን ወደ ገባንበት ለውጥ ወደፊት እንዳንራመድ እንቅፋት የሆኑትን ሰዎችን ከእነሱ ጎን እንደማንቆምና አሁን ዶክተር አብይ የጀመሩትን ለውጥ እስከ መጨረሻ ድረስ ከእነሱ ጋር አብረን ለመቀጠል ነው። ብልጽግና ፓርቲ ከዚህ በፊት ከነበረው ጭቆና ያወጣን በመሆኑ ነው ለመደገፍ አደባባይ የወጣ ነው ያሉት፣ ደግሞ አቶ ኦኬው ኦር ናቸው። ዛሬ በጋምቤላ ርዕሰ ከተማ የተካሄደው የድጋፍ ሰልፍ እኛ ክልላችን ተቀበለናል። በደንብ ደስ ብሎናል። ከዚህ በፊት የነበሩ ጭቆና በያዴ ጊዜ አንዳንድ ብሔሮች አናሳ ህዝቦች አፈናዎች ይፈጠርባቸዋል። እንደ ጋምቤላ ክልላውን ከዚህ በፊት ሽፍታ እየተባለ ነው ብዙ ሰዎች የታሰሩበት ሁኔታ ነበረ። ግን ብልጽግና ከገባ ወዲህ ወይንም ዶክተር አብይ ጠቅላይ ሚኒስትር ከሆኑ ወዲህ በተደረገው ይቅርታ ብዙ የኛ ዜጎች ከነብሩ ሰካይ ከነብሩ እስር ቤቶች የተፈቱበት ሁኔታዎች እሱንም ትልቅ ልውጥ ነው በአሁኑ ሰው ይችላል ያለው ደግሞ ማነሳት ይችላል ያ እንደ ትልቅ ልውጥ አገኝተናል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ብልጽግና ፓርቲን የሚደግፉ ሰልፎች በተለያዩ ከተሞች ሲካሄዱ እንደነበር መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ተከታዩ የመጽሔት ርዕስ እናልፋለን። ኢትዮጵያዊ ዜግነትን መልሶ ለማግኘት ማመልከቻ ማቅረብ ብቻውን በቂ እንዳልሆነ መረዳቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቀዋል። ዝርዝሩን ጽዮን ግርማ ይዛለች። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ አባል የሆኑትን የአቶ ጃዋር መሐመድን የዜግነት ጉዳይ በተመለከተ በቦርዱና በፓርቲው መካከል አከራካሪ ሆኖ መቆየቱን የገለጹት የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ቦርዱ ለውሳኔ የተቸገረበት ሐሳብ እንዳለው በመግለጽ የዜግነት አመላለስ ሂደት አሰራርን በተመለከተ ማብራሪያ እንዲሰጠው የጠየቀው የኢሚግሬሽን ዜግነትና ወሳኝ ሁነት ኤጀንሲ ዝርዝር ማብራሪያ የያዘ ምላሽ እንደሰጠው ተ ተናግረዋል። ቦርዱ ልኮት የነበረውን የጥያቄ ጭብጥ ወደ ኋላ መለስ ብለው ያብራራሉ ጠየቅናቸው። ነም ጭብጡ ኦፌኮ እንደ ፓርቲ በዚህ ጉዳይ ጥያቄ ሲጠይቅ መልስ ሊሰጥ ያለ የነበረው ዋና ዋናዎቹ ሶስቱ መስፈርቶች ማለትም አቶ ጃዋር ወደ ሀገር ቤት ተመልሰው ኢትዮጵያ ውስጥ እየኖሩ እንደሆነ ከዛ በተጨማሪ ደግሞ ከዚህ በፊት የነበራቸውን የሌላ ሀገር ዜግነት መተዋቸውን፣ ከዛ ደግሞ ያንን ማመልከቻም ደግሞ መኖራቸውን መኖሪያ ያዛቸውን እዚህ ማድረጋቸውን፣ ዜግነት መተዋቸውን የሚገልጽ ማመልከቻም ለይጆቹ በማስገባታቸው ከዚህ በኋላ ከኤጀንሲው የሚጠበቅ ምንም አይነት የጽንሰ ሆነ የሰነድም ሆነ ሌላ ምላሽ የለም። ከቱም ከህግ በሚመለች መታቸዋል አውቶማቲካሊ ኢትዮጵያዊ ሆነዋል ማለት ነው ብሎ ሰነድ ማቅረብ አይገባንም ብሎ ነበረ ምላሽ የሰጠው። በቦርዱ ደግሞ የኤጀንሲው የጠይቀው ጥያቄ የምን ነበረ? ኤጀንሲው በህጉ ላይ በአንቀጽ ሀያ ሁለት ና ሀያ ሶስት ላይ የተቀመጠው ኢንተርፕሬት ከማድረግ ና ትርጉም ከመስጠት ይልቅ ኤጀንሲው በዛ ህግ መሰረት የሚሰራው እንዴት ነው የሚለውን ለኤጀንሲው ዕድል የሰጠ ነው። እንዴት እንደሚሰራ ጭብጡ መግለጽ አስቀምጠል አያይዘውም፣ ማብራሪያ እንዲሰጣቸው የጠየቁት ኤጀንሲው የሰጣቸው ምላሽ ይዘት ምን እንደሆነ ያስረዳሉ። አዎ ኤጀንሲ ባለው ምንድን ነው እንግዲህ አንድ ሰው የትውልድ ኢትዮጵያ የሆነ ኢትዮጵያ ዜግነቱን መልሶ ለማግኘት ማመልከት ይችላል ብለዋል። ማመልከት ሲያመለክት ደግሞ ወደ ሀገር ውስጥ የመመለሱን ኢትዮጵያ ውስጥ መኖሪያው ማድረጉን፣ የቀድሞ ዜግነቱን መተውን እና ከዛ ደግሞ ማመልከቻውን አንድ ላይ አድርጎ ለኤጀንሲ ማመልከት ይችላል ይላል። ከዛ ኤጀንሲ በተጨማሪ የገለጸው ምንድን ነው ይህ ማመልከቻ ሲደርሰው ይህንን ማመልከቻ የሚያ ኮሚቴ እንዳለ ገልጾልናል። ለኤጀንሲ ያ ኮሚቴ ተሰብስቦ አይቶ የውሳኔ ሀሳቡን ለኤጀንሲው ኃላፊ እንደሚያቀርብ ለተቋሙ እንደሚያቀርብ እና ተቋሙ ይህንን የውሳኔ ሀሳብ ሲቀርብለት ቢያውን ያቀረበው ግለሰብ ኢትዮጵያዊ ዜጋ መሆኑን ከወሰነ እና ኢትዮጵያዊ ዜግነት መልሶ ማግኘት መቻሉን ከወሰነ እሱን የሚያረጋግጥ የዜግነት የምስክር ወረቀት እንሰጣለን። በሌላ በኩል አቶ ጀዋር መሐመድ ይህን ጉዳይ በተመለከተ በፌስቡክ ገጻቸው ላይ ባሰፈሩት ዝርዝር ማብራሪያ አንድ ቀንም ቢሆን የአሜሪካ ዜግነት መውሰዳቸውን ደብቀው እንደማያውቁ፣ ለምርጫ እንደሚወዳደሩ ከወሰኑ በኋላም የአሜሪካ ዜግነታቸውን ለመተው እንደሚፈልጉ በይፋ ገልጸው ተገቢውን ሂደት ማከናወናቸውን፣ በአሁን ሰዓትም የአሜሪካን ዜግነት ማጣታቸውን የሚያረጋግጥ ሰርተፍኬት መቀበላቸውን ገልጸው ማመልከቻና ሰነዶቻቸውን ለሚመለከተው የመንግስት መንግስት ቢሮ ማስገባታቸውን በዝርዝር አስፍረዋል። አሁን ከኔ የሚጠበቁ ሕጋዊ ሂደቶችን ሁሉ ፈጽሜም እንኳን የምርጫ ቦርድ ሰዎች የኢትዮጵያ ባለሥልጣናት ላይ ጫና በመፍጠር ሂደቱን ለማወሳሰብ እየሞከሩ ነው። ሆኖም ይህን ለማድረግ ምንም የህግ ድጋፍ የላቸውም። በእኔ በኩል የሚጠበቁ ሦስት ሂደቶችን በአግባቡ ፈጽሜ ያለሁ። የዜግነት ሰነድ መልሻለሁ። የቀድሞ ዜግነቴን ጥያለሁ። ማመልከቻዬና ሰነዶቼን ለሚመለከተው የመንግስት ቢሮ አስገብቻለሁ። ወይዘሪት ሶሊያና ሽመልስ በበኩላቸው ቦርዱ ከኤጀንሲው የተሰጠው ምላሽ ማመልከት ብቻውን በቂ እንዳልሆነና የዜግነት የምስክር ወረቀት ማቅረብ ስለሚያስፈልግ ይህን መነሻ በማድረግ የአቶ ጀዋር መሐመድን የኢትዮጵያዊ ዜግነት የምስክር ወረቀት ኦፌኮ በአስር ቀናት ውስጥ ለቦርዱ እንዲያቀርብ ደብዳቤ መጻፋቸውን ይናገራሉ። ቦርዱ ምንድን ነው ያለው? ይሄንን አይቶ የኦፌኮ ክርክር በአንድ በኩል አለ ፓርቲ ያቀረበው ምንም አይነት ሰነድ አያስፈልግም፣ የሰነድ የሚመለክ ሰነድ የለም፣ እነዚህ መስፈርቶች ተማርተው ማመልከቻው ከገባ አውቶማቲክሊ የኢትዮጵያ ዜግነት እንዳገኙ ነው፣ እና ስለዚህ ምንም አይነት ሰነድ ለማቅረብ አንገደድም ብሎ ያቀረበው ክርክር ነበረ። ከኤጀንሲው ደግሞ በአንድ በኩል ደግሞ ቦርዱ የተረዳው ደግሞ ከኤጀንሲው ምላሽ እርግጥ የሚሰጥ ሰነድ መኖሩንና ከማመልከቻው በተጨማሪ በኮሚቴ መታየት እና ሰነድ ደግሞ እንደሚሰጥ ሰርተፍኬት እንደሚሰጥ ከውስጥ ከኤጀንሲ ውሳኔ ተረፈ። ስለዚህ በሁለቱ መካከል ያው ልዩነት አለ ማለት ነው። ፓርቲው ያቀረበው መከራከሪያና ኤጀንሲው አሰራሪ ነው ያለው መካከል ላይ ያለው ልዩነት አለ። ስለዚህ ዛሬ በኦፌኮ በላክነው ደብዳቤ፣ ቦርዱ የላከው ደብዳቤ ላይ የገለጸው ከኤጀንሲ ያገኘነውንም ደብዳቤ አባሪ አድርገን ለፓርቲው ልከናል። ስለዚህ ኤጀንሲው ላከልን ደብዳቤ መሰረት በኮሚቴ ተወስኖ ውሳኔ ሀሳቡ ለባለስልጣኑ ቀርቦ የሚሰጥ ሰነድ ቤት ስላለ ያንን ተሰፍቶ የተባካቸው አቅርቦልን ብለን ነው ማለት ነው በደብዳቤ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በበኩላቸው አቶ ጃዋር አስፈላጊውን ሁሉ አሟልተው ማስገባታቸውንና ህጉም ቢሆን ኤጀንሲ ውሳኔ ይሰጣል እንደማይል ገልጸዋል። ህጉንም በሚገባ ማንበባቸውን ይናገራሉ። አማርኛ ማንብባለው፣ በእንግሊዝኛ ማንብባለው በሁለቱም ማመልከት ይላል። በእንግሊዝኛ አፕላይ ይላል። ውሳኔያቸውን አይጠብ አይጠይ ሲወስኑ የሚል የለበት። እንግዲህ እንዳልኩሽ ነው እሱ ማድረግ ወደ ሀገር ተመልሶ መኖር መጀመ ሲጀመር ከዛ በኋላ ደግሞ ማመልከት ወይም ይ አፕላይ ይችላል በቀጥታ እንጂ መንግስት የመንግስት ግሬሽን ይወስናል አይወስንም። እነዛ የሚባለው ለራራት ፓስፖርት ለመጠት መጠት ካልሆነ በስተቀር ዜግነት ጥያቄ ላይ ለ በቂ ነው የሚል እንትናለን። ዜጋን እኮ መከልከል አይቻልም። ወንጀል ከሰጋ ታስራለሽ እንጂ አንድ ዜጋ ዜግነት አይገባውም ብሎ መከልከል በየትኛውም ዓለም ህግ ሮ በጀና ጆሴ ሲታልን ዘመን ማባረር ይቻል ነበረ። ወደ ማሳደድ ከሀገር ዲፖርት ማድረግ ለምሳሌ ትሮትስ ነው ደቡብ አሜሪካ ውስጥ ነው የሞተው። ጆሴ ሲታልን አባረሩት ማለት ከዛ በዛም ዘመን እንጂ አሁን ባለው ሀያ አንደኛው ክፍለ ዘመን አንድ ዜጋ ወንጀል እንኳን ቢሰራ ታክራለች፣ ሌላ መራጭ የለም። ዞሮ ዞሮ ግን በእኛ በኩል ያለው ህግ ውሳኔ አይልም አያይዘውም። አቶ ጀዋር ህጉ የሚጠይቀውን ሁሉ በማሟላቱ ኢትዮጵያዊነቱን ሊከለክለው የሚችል አካል አይኖርም ብለዋል። በሌላ በኩል ኤጀንሲው አስፈላጊው መስፈርት ከቀረበለት በኋላ በምን ያህል ጊዜ ውስጥ ተሰብስቦ ውሳኔውን ይሰጥ እንደሆነ የጠየቅናቸው ወይዘሪት ሶሊያና ይህም በተመለከተ ቦርዱ ለኤጀንሲው ጥያቄ እንዳላቀረበና ኤጀንሲው ምላሽ እንዳልሰጣቸው ገልጸዋል። በእኛም በኩል ኤጀንሲው አስፈላጊው መስፈርት ከቀረበለት አስፈላጊ የተባለውን የዜግነት ምስክር ወረቀት በምን ያህል ጊዜ እንደሚሰጥ ወይም መስጠት እንዳለበት የተደነገገ ሕግ እንዳለ ለመጠየቅ ጉዳዩ ይመለከታቸዋል ወደ የኤጀንሲው ኃላፊ የእጅ ስልክ ላይ ደጋግመን ደውለን ነበር። ስልካቸው ስለማይነሳ ምላሻቸውን ማግኘት አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። አድማጮች፣ በዚህ ጉዳይ ላይ የውጭ ዜግነት እያላቸው የፖለቲካ ፓርቲ አባል ሆነዋል የሚባሉ ሰዎችን በተመለከተ የሚቀርቡ ቅሬታዎችና ምላሾችን አጠቃሉ የያዘ የሁለተኛውን ክፍል ዘገባ በነገው ዕለት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ ጽዮን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት አሁን ከምሽቱ ሶስት ሰዓት ከ35 ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። ዝግጅታችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው እየደረሳችሁ ያለው እንዲሁም አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክ እና በትዊተር እንዲሁም በሌሎች የማኅበራዊ መገናኛ ዘርፎች በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ብትከተሉን ታገኙናላችሁ። ዝግጅቶቻችንን በቪዲዮም በድምፅም በጽሑፍም ማግኘት ይቻላል። ስርጭቶቻችንን ከኦዲዮናውም እንዲሁም በእጅ ስልካችሁ ቪኦኤ ኤችኦአርኤን ኤምኦቢአይ ብላችሁ ልታገኙም ትችላላችሁ። ካለበለዚያም አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ በቀላሉ ልትከታተሉን ትችላላችሁ። መሳተፍም ይቻላል። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። እንዲሁም በፌስቡክ ላይ አት ቪኦኤ አምሃሪክ ላይም አለን። ከዚህ መደበኛ ዝግጅታችን በተጨማሪም በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ተተኪው ቴክኒሻን ቮይቴክ ዞርኒያክ በስቱዲዮ የስቱዲዮ መሳሪያዎች ላይ ይገኛል። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም አስተናጋጃችሁ ሰሎሞን አባተ በምሽቱ አብረናችሁ ነው። ያለ ነው ልክ የዛሬ 83 ዓመት የግራዚያኒ ጦር በሰላማዊ ሰዎች ላይ እጅግ የከፋ ፍጅት ፈጸመ። የካቲት 12 1929 ዓ.ም የራዲዮ ማስታወሻ የታሪኩን ያህል ዘመን የጠገበውን ይህን የራዲዮ ማስታወሻ እያደረሰን ንጉሴ አክሊሉ ነው። ከስድስት ዓመት በፊት ነው። ጋዜጠኛው ልክ እንደ ዛሬ የካቲት አስራ ሁለት የሰማዕታት ቀን ላይ ልዩ ፕሮግራም ለመስራት ፈልጓል። ይህንኑ በጊዜው ለነበሩት ሚኒስትር አማክሯቸው በሀሳቡ ተስማምተው ቀጥል ብለውታል። ቀደም ብሎ ነበርና ዝግጅቱን ለማቀነባበር የፈለገው ድምጽ ላይብረሪ ገብቶ ለዝግጅቱ ተስማሚ የሆነ ዜማ ሲፈልግ ያጣል። ሬዲዮ ጣቢያውም ከተቋቋመ ገና አስራ ስምንት ዓመት ስለነበረው ድምፅ ላይብረሪው በሚገባ አልተደራጀ። በላይብረሪው ያለው እንደ ፉከራ፣ ሽለላ፣ ቀረርቶ ብቻ ነው። እንደውም ያን ጊዜ የኢትዮጵያ ሬዲዮ ዜናም ሆነ ሙዚቃ ፕሮግራም የሚያስተላልፈው ዘማሪያን ድምጻውያን ከሀገር ፍቅር ቲያትር ቤት መጥተው ስቱዲዮ ገብተው ቆመው ዘምረው ነበር፣ በሰዓቱ ተገኝተው ያ ድምጽ የሚተላለፈው። ስለዚህ ድምጽ መቅረጫ አልነበረም። ይሄ ችግር ነበርና ጋዜጠኛው ብልህ ስለነበረ አገር ፍቅር ቲያትር ቤት ከዛው ከማስታወቂያ ሚኒስቴር ወጣ ብሎ በነገራችን ላይ ያን ጊዜ አገር ፍቅርና ብሔራዊ ቲያትር ሁለቱም በማስታወቂያ ሚኒስቴር ስር ነበሩ። ወጥቶ ለአንዱ ድምፃዊ ያማክረዋል። ያ ድምፃዊ እኔ ያለፍኩበት እኮ ነው፣ ችግሩን እኮ አይቸዋለሁ። ያን ሁሉ የተከፈለውን መስዋዕትነት አይቻለሁ እኮ። እኔ በአጭር ጊዜ ውስጥ አዘጋጅቼ ይመጣለሁ ብሎት ተነጋግረው ይለያያሉ። ድምፃዊው ዜማውን ሰርቶ አቀነባብሮ አዘጋጅቶ ለጋዜጠኛው ልክ በጊዜው ይሰጠዋል። ጋዜጠኛውም ያንን ተጠቅሞ ፕሮግራሙን በዕለቱ በቀኑ የካቲት አስራ ሁለት ቀን ለአየር ለስርጭት ለሰው ጆሮ እንዲበቃ ያደርገዋል። ሲበዛ ተደነቀ፣ በህዝብ ዘንድ መነጋገሪያም ሆነ። በታሪክ እንደሚታወቀው የካቲት አስራ ሁለት ቀን የሰማዕታት በዓል ግራዚያኒ በ1929 ዓ ምት የዛሬ 83 ዓመት ከአዲስ አበባ በተለይ ችግረኛ የሆኑ ሰዎችን ስድስት ኪሎ በሚገኘው በንጉሠ ነገሥቱ ቤተ መንግሥት እንዲሰበሰቡ አድርጎ ገንዘብ ይሰጣል ብሎ በብዙ ሺህ የሚቆጠሩ ነዳያን፣ ችግረኞች በዚያ ቦታ ተሰብስበው እሱ ስለ ራሱ ብዙ ነገሮችን ይናገራል፣ ያወራል፣ ያጫውታል። ህዝቡ የሚጠብቀው ደግሞ ችግረኛ ስለ ነበረ አብዛኛው ገንዘብ ነው። በዚህ ጊዜ በሀገር ፍቅር ስሜት የተቃጠሉት አብርሃም ደቦጭ፣ ሞገስ አስገዶም፣ ስሞን አደፍርስ የተባሉ ወጣቶች ግራዚያኒ ንጉሠ ነገሥቱ ቤተ መንግሥት ሰገነት ላይ ሆኖ ሲናገር ቦምብ ይወረውሩና ፍንጣሪው እሱን ይመታዋል። ሌሎችም ይመታሉ። በዚህ ንዴት እዚያ ያለውንም ህዝብ ሆነ ማንኛውንም የተገኘውን በጥይት፣ በአካፋ፣ በዶማ እንደውም ሰውን በየቤቱ እየተዘጋበት እየተቆለፈበት በሰዓት እንዲቃጠል አድርጎ በሺ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል። ይህም ዜማ በዚህ አይነት መንፈስና ስሜት የተዘጋጀ መሆኑን ለትውልዱ ለማስረዳት ነው ያቀረብ ነው። በዚያን ወቅት ቀንጌታ ወፍታሄ ንጉሴ ባለ ቅኔው መችንባ ነበረሽ ከራሄል ያነሰ እንባ እንባ የሆንም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር። ሚኒስትሩ በሺ ዘጠኝ መቶ ሀምሳ ሶስቱ መፈንቅለ መንግስት ጊዜ የተገደሉት አቶ መኮንን ሀብተወልድ ጋዜጠኛው የኤርትራና የኢትዮጵያ ጉዳይ ተፈሪ መኮንን እንዲሁም የቀዳማዊ ኃይለ ሥላሴ መንግስት የተሰኙት ሶስት መጽሐፍት ደራሲ አምባሳደር ዘውዴ ረታ ሲሆኑ ድምፃዊው ለማ ገብረ ሕይወት ነው። አጃቢዎቹ ደግሞ የሀገር ፍቅር ማህበር ዘማሪያን። ታሪክ የሰሩ ሰዎች ምንጊዜም ሲታወሱ ይኖራሉ። ስለ ካቲት አሥራ ሁለት የተቀናበረችውን የራዲዮ ማስታወሻ ያደረሰን ንጉሴ አክሊሉና የዛሬ 6 ዓመት ያን የራዲዮ ፕሮግራም ያቀረቡትን የታሪክ ጸሐፊ ጋዜጠኛና ዲፕሎማት አምባሳደር ዘውዴ ረታ እንዲሁም ለማገብረ ሕይወትና ሌሎችም ሁሉ ምስጋና ይድረሳቸው። በነገራችን ላይ በአሜሪካና በአውሮፓ በሀገር ውስጥም ጭምር የሚንቀሳቀሰው ዓለም አቀፍ ኅብረት ለፍትሕ የኢትዮጵያ ጉዳይ ላለፉት በርካታ ዓመታት የያዘውን ቫቲካን ፋሺስት ኢጣሊያ በኢትዮጵያ ላይ የፈጸመችውን የጦር ወንጀል በመደገፏ የኢትዮጵያን ሕዝብ ይቅርታ እንድትጠይቅ የሚገፋ ዘመቻ እንደቀጠለ ነው። ዌብሳይቱ www ግሎባል አላያንስ ፎር ኢትዮጵያ ኔት ነው። በዚያ ላይ የድጋፍ ፊርማዎችን እያሰባሰበ ይገኛል። እስካሁን ድረስ ወደ ሰባት ሺህ የሚጠጉ ፊርማዎችን አሰባስበዋል። ነገር ግን ጉዳዩን ከፍ ላለ ዓለም አቀፍ መድረክ ለማቅረብ የአንድ መቶ ሺህ ድጋፍ ያስፈልጋል ተብሏል። ለዚህ ጥያቄውን እያቀረበ ነው ያለው ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ። በዚህ በነገራችን ላይ እስካሁን ድረስ ባሰባሰበው ፊርማ ውስጥ ጣሊያናውያንም እንደፈረሙበት ይናገራል። ይኸው መግለጫ የተከበራችሁ አድማጮች ይቀጥላል ዝግጅታችን። በነገራችን ላይ ከ985 ዓ ምት አንስቶ ላለፉት 27 ዓመታት ያህል የት እንደ ገባ ጠፍቶ የነበረ ታሪኩ ወደ 15ኛው መቶ ክፍለ ዘመን እንደሚመዘዝ የተነገረ ዘውድ ዛሬ ለባለቤቱ ተመልሷል። ኢትዮጵያ ነች ባለቤት። አስረካቢ ሆላንድ ነች። የሆላንድ የውጭ ንግድና የልማት ትብብር ሚኒስትር ሲንግሪድ ካግ ናቸው ይህንን ዘውድ ይዘው የተመለሱት። ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር መገናኘታቸውን የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ መገናኛ ገጹ ላይ አስፍሯል። ሌሎችም የመንግስት ባለስልጣናት ተገኝተዋል በዚህ ስነ ስርዓት ላይ ። ዘውድ ተመለሰ ያረጅም ቢሆን ይቀጥላል። ዝግጅታችን ወደ ዩናይትድ ስቴትስ ይመልሰናል። ተከታዩ ዘገባ ለፕሬዚደንትነት ዩናይትድ ስቴትስን ማለት ነው የሚወዳደሩ ስድስት ዴሞክራቶች ትናንት ላስ ቬጋስ ላይ በተከራከሩበት ወቅት ትናንትና ገና ብቅ ያሉት በዚህ መድረክ ላይ የኒውዮርኩ የቀድሞ ከንቲባ ማይክል ብሉምበርግ ትኩረት ስበዋል። አዲስ መጥ መሆናቸው ነው እንግዲህ ኦስ ሱሊቫን ያጠናቀረው ዘገባ ለአዳነች ሳየት ታቀርበዋለች። ማይክ ብሉምበርግ ከሌሎች ዴሞክራት ተወዳዳሪዎች ጋር ሆነው ለመከራከር የበቁት የፓርቲው ባለሥልጣኖች ሕጉን ላላ በማድረጋቸውና ባለፈው ማክሰኞ በወጣው የድምፅ መለኪያ አሃስ ከሰናተር በርኒ ሳንደርስ ቀጥሎ ሁለተኛውን ቦታ በመያዛቸው መሆኑ ታውቋል። በአንድ ወቅት ሪፐብሊካዊ የነበሩት ብሉምበርግ በቴሌቪዥን ለሚቀርቡ ማስታወቂያዎችና ራሳቸውን ከፕሬዝደንት ትራምፕ ጋር በማወዳደር የተሻሉ መሪ ሊሆኑ እንደሚችሉ ለማሳየት በሚሊዮኖች ዶላር የሚቆጠር የራሳቸውን ገንዘብ ሲያፈሱ ቆይተዋል። ሰናተር ኤልዛቤት ዋረን ታዲያ በሀብታቸው ምርጫውን ለማሸነፍ ይጥራሉ ሲሉ ነቅፈዋል። እኛ ዴሞክራቶች አንዱን እብሪተኛ ቢሊዮነር በሌላው ብንተካ ትልቅ አደጋ ውስጥ እንገባለን። ይህች ሀገር ለረዥም ጊዜ ለሀብታሞች ስትሰራ ኖራለች፣ ሌሎችን ግን በድህነት እንዲኖሩ ችላ ብላለች። ማይክ ብሉምበርግ በበኩላቸው በጥረታቸው የተሳካላቸው የንግድ ሰው እንደሆኑና የኒውዮርክ ከተማ ከንቲባ ሆነው ያገለገሉ መሆናቸውን በመጥቀስ ተከራክረዋል። በውርስ ሳይሆን ጥሬ ግሬ ያፈራሁት ሀብት ያለኝ ሰው ነኝ። ሀብቴንም በቸርነት አከፋፍላለሁ። በቴሌቪዥን በሚደረጉ ማስታወቂያዎች ሀብቴን የማፈሰውም በታሪካችን አይተነው የማናውቀው መጥፎ ፕሬዝዳንት የሆኑትን ዶናልድ ትራምፕን ለማስወገድ ነው። የቀድሞው ምክትል ፕሬዝደንት ጆ ባይደን ደግሞ ብሉምበርግ የኒውዮርክ ከተማ ከንቲባ በነበሩበት ወቅት ወንጀልን ለመከላከል ያራምዱ የነበረውን ፖሊሲ ነቅፈዋል። ውሕዳን ማኅበረሰቦች በሚኖሩባቸው ሰፈሮች ላይ ያነጣጠረ ነበር ብለዋል። የሀራ ምዱ የነበረው ፖሊሲ እጅግ አጸያፊ ነበር፣ የሰዎችን መብት የሚረግጥ። የቨርሞንቱ ሴናተር በርኒ ሳንደርስ በግራ ዘመም አቋማቸው ምክንያት ምርጫውን የማሸነፍ ዕድል አይኖራቸውም ሲሉ የቀድሞ ሳውዝ በንዲ ኢንዲያና ከንቲባ ፒት ቡቲጅጅና ሌሎችም ነቅፈዋቸዋል። ሳንደርስ መልስ ሰጥተዋል በመጨረሻው ማድረግ የምንፈልገው ለአርባ አምስት ዓመታት ያህል ሲሰሩ ኖረው አምስት ሳንቲም እንኳን ሊኖራቸው ያልቻሉ ሰዎች ድምፃቸው እንዲሰማ ማድረግ ነው። ሰነተር ኤሚ ኮልብሸር በበኩላቸው ምርጫውን እንዴት ማሸነፍ እንደሚቻል ተናግረዋል። ለዩናይትድ ስቴትስ ፕሬዚዳንትነት የምትወዳደር ሴት ልንመርጥ እንችላለን። የተወዳዳሪዎቹ ክርክር በመጪው ቅዳሜ ኔቫዳ ውስጥ ይቀጥላል። በመጪው ማክሰኞ ደግሞ በደቡብ ካሮላይና ይካሄዳል። አመሰግናለሁ። ለዘገባው ትዝታ በላቸው ነች የማይክ ኦሱሊቫንን የትናንት የላስ ቬጋስ ትንቅንቅ ዘገባ ያቀረበችው። ወደ ተከታዩ ርዕስ እናልፋለን። በቅርቡ ኢትዮጵያ ውስጥ ሥራ ላይ የዋለው የመንግሥት ሠራተኞች የሥራ ምዘና አወሳሰን ደረጃ ጄኤጂ ከመነሻውም ጉድለቶች ያሉበት፣ አፈጻጸሙም እንከን የተስተዋለበት ነበር ሲሉ አስተያየቶቻቸውን ለቪኦኤ የሰጡ አንዳንድ የመንግሥት ሠራተኞች ገልጸዋል። ደሴ ላይ መስፍን አራጌ ያጠናቀረው ዘገባ የመንግስት ባለስልጣን ምላሽም ይዟል ነው። በእንግሊዝኛው ጂኤጂ የሚባለውና የመንግስት ሰራተኛውን የስራ መደብ ደሞዝ፣ ደረጃ እና አፈጻጸም የሚወስነው አሰራር ግልጽነት የጎደለው ራሱ ካወጣው መርህ ጋር የሚጣረስ ክፍተት ያለበት ነው ሲሉ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ የመንግስት ሰራተኞች ገልጸዋል። አወቀ መንግስቱ እባላለሁ። የኦሮሞ ዞን መንገድና ትራንስፖርት ባለሙያ። አፈጻጸሙ ጉዳይ ከመነሻውም ችግር አለበት። ጂኤጂ የሚባለው ለተመሳሳይ ስራ ተመሳሳይ ክፍያ ነው የሚለው። ለስራ የሚሰጥ ክብደትና ከስራ የሚጠበቅ ውጤት የሚባል ነገር አለ ዲሞክራሲ ዲሞክራሲ ማለት ነው። አሁን ግን እኛ ጋ ያለው ነገር ምንድነው? እሱ የተመሳሳይ ስራ ተመሳሳይ ክፍያ ካለ ዞን ትምህርት መምሪያ ላይ ያለ ባለሙያ፣ ዞን ንግድ ላይ ያለ ባለሙያ፣ ዞን መንገድ ትራንስፖርት ላይ ያለ ባለሙያ ለምንድነው ነው ከነኛ ያነሰ የሚሆኑ ጂጂ ብሎ ሲመጣ እኩል ስራ እኩል ክፍያ በሚል እሳቤ ስለሆነ። አሁን ግን በተግባር እያየ ነው ያለው በደንብ ተጠምቶ ተጠንቶ ዝርዝር ተግባሩ በደንብ ተለይቶ የተሰራ እንዳልሆነ ያመላክታል። የአማራ ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ቸኮላ አጥናፍ ግን ስራው በጥንቃቄ የተሰራ መስፈርቶችንም መ መሰረት ያደረገ ነው ይላል። የስራ ውስብስብነት፣ ፈጠራ፣ የስራ ግንኙነት፣ ኃላፊነት፣ ጥረት፣ የስራ ሁኔታ፣ እውቀትና ክሎት እና መሰል የሚባሉ ዘጠኝ ዋና ዋና አንኳር የተከፈሉ መመዘኛዎች አሏቸው። ይሄን መሰረት አድርጎ ነው እያንዳንዱ ደረጃ የተሰጠው። ትግበራ ላይ ከዋለ ሁለት ዓመት ገደማ ሆኖታል የሚሉትና በምስራቃዊ የአማራ ክልል የሚገኙ አስተያየት ሰጪ የመንግስት ሰራተኞች ደረጃ አሰጣጡ ለአድሏዊ አሰራር የሚዳረግና በመዛኞች የግል ፍላጎት ላይ የተንጠለጠለ ነው ሲሉ ያስረዳሉ። ያቆም ከፌዴራል ከሁለት ዓመት በፊት የወረደው የአፈጻጸም ህግ ለኃላፊዎች ከባድ ድርሻ ይሰጠ ኃላፊ ማለት ደግሞ የፖለቲካ ተሻሚዎች ናቸው። እነዚህ የፖለቲካ ተሻሚዎች ሲፈልግ አስር ሲፈልግ አምስት እየሰጡ ሰራተኛውን አስለቅሰውታል። ቅሬታውም እኛ እስከላይ ድረስ አቅርበናል። ነገር ግን ሊስተካከል አልቻለም። ምክትል ኮሚሽነሩ ግን የለም ይላሉ። ደረጃ የሚሰጠው ለስራ መደቡ እንጂ ለግለሰቦች አይደለም፣ የሚሰጠውም በአገር አቀፍ ደረጃ ነው። በዚያ ደረጃ ውስጥ እያንዳንዱ ሰራተኛ ተፈላጊ ችሎታውን መሰረት አድርጎ ይወዳደራል። ማለት በጤና ዘርፍ በቢሮ ደረጃ ተሰማርተናል የሚሉ ሰራተኞች ግን መደቡ ላይ ያሉትን ሰዎች በማየት የመመደብ ስራ ተሰራ እንጂ መደቡን ቀድሞ የማጥናት ተግባር አልተፈጸመም ሲሉ ይከራከራሉ። በደሴ ከተማ አስተዳደር ከንቲባ ጽሕፈት ቤት የወሳኝ ኩነት ምዝገባ ቡድን መሪ ጌታቸው መሀመድ አሰራሩ የትምህርት ፋይዳንም ዝቅ አድርጎ ይመለከታል ሲሉ ይናገራሉ። መመሪያው ያስቀመጣቸው የትምህርት ዝግጅቶች አሉ። ግን የትምህርት ደረጃውን ስናይ ማክሲመሙ ዲግሪ ነው። ሁለተኛ ዲግሪ የሚጠይቅበት አግባብ የለም። ያ ማለት ሰው እንዲማራ ያነሳሳም ማለት ነው ከፍ እንድትል አይጠበቅም። ምክትል ኮሚሽነር ቸኮል ምላሽ አላቸው። ለዚህም ትክክል ነው። የሁለተኛ ዲግሪ ከመጀመሪያ ዲግሪ ብዙም የራቀ እንትን አልተሰጠውም። መሰረታዊ ዋናው ምክንያት እያንዳንዱ ስራ በተሰጠው የስራ ክብደት ይመዘን የሚል መነሻ ስላለው ነው። አሁን በእኛ ክልል ሁኔታ እያንዳንዱ ክልል የራሱን ሕግና መመሪያ የማውጣት እንትን ስላላቸው ሁለተኛ ዲግሪ ያጠናቀቁ ወይም የጨረሱ ሰዎች ወደ ስራቸው በሚቀላቀሉበት ወቅት በተለየ ሁኔታ ትሪት የሚደረጉበት አሰራር ደግሞ ሌላ አሰራር ይባላለ። ማለት ከጂጂ ጋር ተያያጅነት ሳይኖሩ ሌላው የስራ ልምድን ስታየው ሁሉም የተቀመጠው ሀያ አመት ያገለገለ ስምንት ዓመት የሚያገለግል አስርም አስራሁት ዓመትም ሁሉም እኩል ደግሞ ደብዳቤ ነው የተሰጠ ያለው። ያ ማለት ኤክስፐሪንስ ዋጋ እያጣ መጣ ማለት ነው። እኔ አሁን ለምሳሌ ስራ አምስት ዓመት የስራ ልምድ አለኝ፣ ግን በጄጂ የተሰጠኝ መደብና ጣራ አሁን ስድስት አመት ወይም ሰባት ዓመት ካገለገሉት በታች ነው። ወጥ የሆነ የደረጃ ፍረጃ የለም። አገልግሎት ላይ እንደተባለው ያኛውን የሰፋ ልዩነት የለም ለማለት እንጂ ምንም አይነት ዋጋ የለውም ለማለት አይደለም። ግን ሰፋ ያለ ልዩነት የሌለበት ዋናው ምክንያት ለአንድ የስራ መደብ አንድ ባለሙያ የሚፈለገውን ነገር ያሟላ ላያሟላም፣ በተለይ በዛ ቦታ የሚሆነውን እውቀትና ክህሎት አለው ወይ ነው ዋናው። እንትን የብዙ ጊዜ ዘመን የራሱ ዋጋ አለው። በልምድ የሚገኝ አቅምና ችሎታ አለ። ነገር ግን ረጅም ጊዜና እድሜ ማስቆጠርም በራሱ መስፈርት ሆኖ ሊያገለግል አይችልም። በእኔ እምነት የአጭር ጊዜ ልምድና አገልግሎት ያላቸው አሁን ወደ ሲስተሙ እየገቡ ያሉ ወጣቶችን የሚያበረታታ ስለሆነ በዋነኛነት ከዛ አኳያ ያን ያ የሰፋ ክፍተት አለ ብሎ መውሰድ አይቻልም። ይሄ ሲባል ግን ምንም አይነት ዋጋ አልተሰጠውም ማለት ግን አይደለም። ግን አሁን አዲሶቹን ማበረታታት ሲጀመር ነባሩን ተስፋ መቁረጥ ወይም ደግሞ የስራ ተነሳሽነት ላይ ተጽዕኖ እንዲፈጠር አያደርግም። ትክክል ነው። ለዛ የሚሆን መጠነኛ የሆነ የተያያዘ እንትን አለ። ምክትል ኮሚሽነሩ በአሰራሩ ቅሬታ አለኝ የሚል አካል ቅሬታውን የሚያቀርብበት እድል እንደተዘጋጀለት ጠቁመዋል። በእኛም ከመርህ ውጪ የተሰጠ ምደባም የለ። በተጨባጭ በዚህ መልኩ የሚቀርቡ ነገሮች ካሉ ከተቋም ጀምሮ እስከ አስተዳደር ፍርድ ቤት እስከ ክልል ድረስ የሚደርስ የቅሬታ ስርዓት አለ። በመጨረሻ በዚህ ሂደት ሂዶ ጥያቄው በአግባቡ ካልተመለሰ እስከ ጠቅላይ ፍርድ ቤት ድረስ የመድረስ መብት አለ። መመሪያዎች ሲጣሱ አዋጅ ሲጣስ ነው ቅሬታ የምታቀርበው ወይም ወደ ክስ የምትሄደው። ይህ ግን ራሱ መመሪያው ነው ስህተቱ የሆነው ለመንግስት ሰራተኛው ይጠቅማል ተብሎ እስከሆነ ድረስ አሁንም ቢሆን ማሻሻያ ነጥቦችን ማድረግ ነው የሚሻለው። አስተያየት ሰጪዎቹ ከነ ችግሩም ቢሆን ከሀምሌ አንድ ሁለት ሺ አስራ አንድ አመተ ምህረት ጀምሮ ለተመደቡበት የስራ መደብ የተፈቀደው ክፍያ ሳይሰጣቸው እስካሁን መቆየቱ አግባብ እንዳልሆነ በአጽንኦት ይገልጻሉ። መንግስት ያንን አዋጅ ለህዝብ ይፋ ማድረጉ ለመንግስት ሰራተኛው በርካታ ተጽዕኖ ነው አሳድሮበታል። የቤት ክራይ መጨመር፣ ሌሎች መሰረታዊ ፍጆታዎች መጨመር፣ ትራንስፖርት ጭማሪ ማድረግ በርካታ በርካታ ጉዳዮች ሲጨምሩ ምንም መንግስት ሰራተኛው ጥቅም ባላገኘበት ጉዳት የደረሰበት ሁኔታ ነው ያለው። ከሐምሌ አንድ ሁለት ሺህ አስራ አንድ ጀምሮ እስከ ጥር ሰላሳ ድረስ ቢያንስ ውዝፍ ሊከፈለን ይገባ ነበረ። አሁን ገበያ ብንገባ ከጫው አንስቶ ሄዶ እንግዲ ላይኛው ድረስ ላይ እስከምንደርስ ብንጠይቅ እያንዳንዷል የአምስት ብር የአስር ብር ጭማሪ ይኖረዋል። በሶስት ብር ሲገዛ የነበረ የወሎ ጫው ዛሬ አስር ብር ነው። የመንግስት ሰራተኛው የስራ ተነሳሽነት ድሮ ከነበሩ አሁን ቀንሷል። ምክትል ኮሚሽነር ቸኮላ አጥናፍ፣ ክፍያው የዘገየበት ዋናው ምክንያት ሰራተኛው ጋር አሁን ያለው ልዩነት ታሳቢ ተደርጎ መጠየቅ ስለነበረበት፣ ይሄ ደግሞ ያው በዛ ያለ ሰራተኛ ስለነበረ በእኛ ደረጃም በወቅቱ ምን ያህል በጀት እንደሚያስፈልግ አስልቶ በማቅረብ ላይ የተወሰነ መዘግየት ነበር። ለማንኛውም ግን አሁን እንግዲህ በፌዴራል ደረጃ ያለን መረጃ በቅርቡ ሊከፈል እንደሚችል ነው መረጃ ያለው። መዘግየቱ ዘግይቷል፣ ትክክል አይደለም። የደሴ ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ በመ ምዘናው ሰራተኞች ለተመደቡበት ቦታ ከ39 ሚሊየን ብር በላይ ተጨማሪ በጀት እንደሚያስፈልግ ጠቁሞ ይህም እንዲለቀቅለት ለሚመለከተው የክልል ቢሮ በጽሁፍ ማሳወቁን ጠቅሷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ አመሰግናለሁም። መስፍን ክቡራትና ክቡራን አድማጮች በርከት ያሉ ዘገባዎችን ለምሽቱ ይዘናል። ነገር ግን በሰዓት መጣበብ ምክንያት ብዙዎቹን ለዛሬ ማቅረብ አልቻልንም። በነገው ምሽት ይቀርባሉ። ቀደም ሲል ያስተዋወቅናቸውም ዘገባዎች አጠር አጠር ያሉ መረጃዎችን ላካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር የተመነዘረው 32 ብር ከ19 ሳንቲም ነው። አንድ ዩሮ 34 ብር ከ75፣ አንድ የእንግሊዝ ፓውንድ 41 ብር ከ46 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንባያ መሠረት ነገ የካቲት 13 አርብ አዲስ አበባ ከፊል ደመናማ እንደምትሆን ያሳያል። ዌብሳይት ላይ ከፍተኛ ሙቀቷ 28፣ ዝቅተኛው 13 ዲግሪ ሴልሺየስ ነው። በሀገሪቱ ዝቅተኛዎቹ ሙቀቶች ከአስር በታች የሆኑ ባሌ ሮቤ 7፣ ጅማ 8 ነው። ከ30 በላይ ከሆኑት ደግሞ እጅግ የጋሉት ጋምቤላ 39 ገዋኔና ማንኩሽ 38 ዲግሪ ሴልሽየስ ድረስ ይሞቃሉ። የኢትዮጵያ ሜቴሮሎጂ ኤጀንሲ ኢትዮሜት ዳት ጂኦቪ ዳት ኢቲ ብትገቡ ከ32 የተለያዩ የኢትዮጵያ ግዛቶች የተሰባሰቡ መረጃዎችን ታገኛላችሁ። ከታሪኩ ውስጥ መለስ ብለን ከተመለከትን የመጀመሪያው አሜሪካዊ ጠፈርተኛ ምድርን የዞረ ጆን ግሌን ልክ የዛሬ 58 ዓመት ነበረ። ታሪኩን የሰራው ሲድኒ ፖች የዛሬ 93 ዓመቱ ነው። አክተር ወይም ተዋናይ። ፍሬድሪክ ዳግላስ የባርነት ታጋይ ተሟጋች እና የነጻነት ታጋይ ነው። በ1895 ዓ.ም በአውሮፓ የዘመን አቆጣጠር አረፈ። ዛሬ ከአንዳንድ ለጠቅላላ እውቀት ያህል ከሚረዱ መረጃዎች፣ ላሞች እንደ ሰዎች ሁሉ ጓደኞች የሚወዷቸው አሏቸው። ባጧቸው ጊዜ ይናፍቃሉ፣ ያዝናሉ። ለመጀመር ያለው ብቸኛ መንገድ መጀመር ብቻ ነው። ከተጠቃሽ አባባሎች ዋልት ዲዝኔ ነው ይህንን ያለው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። ይርጋዱ ባለ ልጋብዛችሁ በመጨረሻ በእኛ በኩል ሰላም